በኢህአዴግ ታሪክ ውስጥ በከፍተኛ ተጽዕኖ ፈጣሪነታቸው የሚታወቁት አቶ በረከት ስምኦንና አቶ ታደሰ ካሳ በሙስና ወንጀል ተጠርጥረው ጉዳያቸው በባህር ዳርና አካባቢው ከፍተኛ ፍርድ ቤት ሲመረመር ቆይቷል። ምርመራውን ሲያካሄድ የቆየው የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ባለ አንድ ሺህ ዘጠኝ ገጽ የምርመራ ውጤቱን የሚያሳይ ሰነድ አዘጋጅቶ ለተጠርጣሪዎቹ ባለፈው የክስ ውሎ ማቅረቡ ይታወሳል። ከሰነዱ ብዛት አኳያ ተጠርጣሪዎቹ ሰነዱን አንብቦ ለመረዳት ጊዜ ያንሰኛል በማለታቸው የአማራ ክልል ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ለዛሬ ቀጠሮ ሰጥቶ ነበር። በዚህም መሰረት በአንደኛ ክስ የዳሽን ፋብሪካ የማምረትም ሆነ የገበያ አቅም እያለውና ተገቢው ጥናት ሳይካሄድ ለእንግሊዙ ቢቬሬጅ ፋብሪካ የድርሻውን አምሳ ነጥብ አንድ አራት በመቶ በመሸጥ ጉዳት አድርሰዋል ተብለዋል። በዚህም በፋብሪካው ያልተገባ ጥቅም ለማግኘት ወይም ለማስገኘት ሲባል በፋብሪካው ላይ 1.9 ቢሊየን ብር በላይ ጉዳት ሊደርስ ችሏል በሚል ክስ ተመስረቶባቸዋል። በሁለተኛ ክስ ዱቬንቱስ ዊን ከተባለ የግል ኩባንያ ጋር የመብራትና የውሃ ቆጣሪ እንዲያመርት የአዋጭነት ጥናት ሳይካሄድ ከሕግ አግባብ ውጭ በመዋዋል ጉዳት ማድረስ ችለዋል ተብሏል። በዚህም ለባንክ ጋራንት በመስጠት ለፋብሪካ ግንባታ፣ ኪራይ፣ ለሕንፃ ጥገናና መሰል ስራዎች ላልተሰራባቸው እንደዚሁም ምንም አይነት የኢንቨስትመንት እንቅስቃሴ ሳይኖር ከ210 ሚሊዮን ብር በላይ እንዲባክን አድርገዋል በሚል ክስ ቀርቧል። በሶስተኛና በአራተኛ ክስ ደግሞ ከጁቬንቱስ ዊንድ ኩባንያ ጋር በተያያዘ የኩባንያውን ጥቅም ማስጠበቅ ሲገባቸው የባንክ ዕዳ ጭምር በመክፈል ከ149.2 ሚሊዮን ብር በላይ ጉዳት እንዲደርስ በሚል በዋና ወንጀል አድራጊነት ክስ ቀርቦባቸዋል። በሁለተኛና በሶስተኛ ክሶች ደግሞ የጁቬንቱስ ኃላፊነቱ የተወሰነ የግል ኩባንያ ስራ አስኪያጅና ባለቤት አቶ ዳንኤል ይግዘው ተካተውበታል። ተከሳሾቹ የእምነት ክህደት ቃላቸውን በጽሑፍ የሰጡ ሲሆን ይዘቱን ለማወቅ አልተቻለም። አቶ ዳንኤል ግዛው በጠበቃ የቀረቡ ሲሆን አቶ በረከትና አቶ ታደሰ ጠበቃ አላቀረቡም። ፍርድ ቤቱ በቀረበው ክስ ላይ ብይን ለመስጠትና በጽሁፍ ያቀረቡትን የእምነት ክህደት ቃላቸውን ለመመርመር ግንቦት 2 2011 ዓ ም ተለዋጭ ቀጠሮ በመያዝ የዕለቱን መዝገብ ዘግቷል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።